ጋቢና ቪኤ ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ረቡዕ የካቲት 3 2013 ዓ ም መሰናደውን ጀመረ። ጤና ስጥልኝ፣ እንዴት አምሽታችኋል? ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። በትላንትናው ዕለት በኦሮሚያ ክልል በቦረና ያቤሎና በሻሸመኔ ተማሪዎች ባደረጉት የሰላማዊ ሰልፍ አንድ ሰው ሞቶ ከ50 የማያንሱት መታሰራቸው ተገለጸ። የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አድርሰዋል። ከዛ ሰልፉ ተበታትኗል። የሰማችሁት ከሰልፉ ተሳታፊዎች መካከል ነበረ። ሰልፉ ምን ይመስል እንደነበረ የኦሮሚያ የጸጥታ አስተዳደር ምላሽንና የሰልፉን ተሳታፊዎች አካተን ዘገባ አጠናቅረናል። በሌላ በኩል ሴታዊት የጾታ ንቅናቄ ተቋም በግጭት ወቅት የሚፈጸሙ ጾታዊ ጥቃቶችን በተመለከተ የፊርማ ማሰባሰቢያ አሰናድቷል። የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማናል። ያን የተጀመረ ይመስለናል። ስለዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት። የሰማችሁት የንቅናቄውን መስራች ዶክተር ስን ተፈራን ነው። በግጭት ወቅት ለሴቶችና ልጃገረዶች በዘላቂነት መደረግ ስላለባቸው ነገሮች ከአሜሪካ ድምጽ ጋር ቆይታ አድርገዋል። የቴክኖሎጂ ዘገባም አለን። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ዜናውን ደግሞ ሀብታም ስዩም አሰናድቶላችኋል። ኤልያስ አስማረ በቅንብሩ ተከታዩ ሰላሳ ደቂቃ ይዞን ይዘልቃል። አብራችሁን ስለምታመሹ እያመሰገንን አሁን ወደ ዜናዎቹ እናልፋለን። አመሰግናለሁ ኤደን። በረሃብ አድማ ዛሬ ለ13ተኛ ቀን የቀጠሉት እነ ጃዋር ሲራጅ መሐመድ ምግብ እንዲበሉ ሊያግባቧቸው ቃሊቲ ማረሚያ ቤት ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። ሽማግሌዎቹ ይመለከታችኋል የሚሏቸውን የመንግሥት አካላትንም ለማነጋገር ማሰባቸው ተገልጸዋል። በረሃብ አድማው ላይ ከቆዩት ውስጥ ወደ ሆስፒታል የተወሰዱ መኖራቸውም ተገልጸዋል። አድማጮች የዚህ ዜና ዝርዝር ከምሽቱ ሦስት ሰዓት ጀምሮ በሚደመጠው መርሃ ግብር ይቀርባል። አርባ የሚሆኑ አባላትን የያዘው የሃይማኖት መሪዎችና የሀገር ሽማግሌዎች ቡድን ከትናንት በስቲያ ወደ መቀሌ ከተማ አምርተው ትናንትና ዛሬ በተለያየ መልኩ ከክልሉ ጊዜያዊ አስተዳደር ባለሙያዎች፣ ከመቀሌ ከተማ የተወሰኑ ነዋሪዎችና ከተወሰኑ ተፈናቃዮች ጋር ውይይት ማድረጋቸውን ገልጸዋል። በውይይቱም ለትግራይ ክልል አስቸኳይ የሰብአዊ እርዳታ እንደሚያስፈልግ፣ በክልል ውስጥ የሚገኙ የኤርትራ ወታደሮች እንዲወጡና በአማራ ክልል ኃይሎች የተያዙ የትግራይ ቦታዎች እንዲለቀቁ እንዲደረግ ከተሳታፊዎች ጥያቄ እንደቀረበላቸው የኢትዮጵያ ሃይማኖት ተቋማ ልማት ጉባኤ ዋና ጸሐፊ ቀሲስ ታገይ ታደለ ለአሜሪካ ድምፅ ገልጸዋል። በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተመሠረተው ሁለተኛው ታሪካዊ ክስ በትናንትናው ዕለት በሕግ መወሰኛው ምክር ቤት መደመጥ ጀምሯል። የምክር ቤቱ አባላት ትራምፕ ከወራት በፊት በምክር ቤቱ ሕንፃ ላይ በደጋፊዎቻቸው የተካሄደውን አመፅ አነሳስተው እንደሆነ የጥፋተኝነት ውሳኔ መወሰን ይኖርባቸዋል። አመፁ የተካሄደው የምክር ቤቱ አባላት በ2020 ምርጫ ፕሬዚደንት ትራምፕን ድል የነሱትን የጆ ባይደን የምርጫ ውጤት በማጽደቅ ሂደት ላይ እያሉ መሆኑ ይታወሳል። ደቡብ ኮሪያ በአስትራዜኔካ እና በኦክስፎርድ ዩኒቨርሲቲ ትብብር የተቀመመው መቃወሙን የኮቪድ-19 ክትባት በአረጋውያን ላይ በሽተውን እንደሚከላከል የሚያሳይ በቂ መረጃ የለም የሚል ስጋት ቢኖርም ክትባቱ ለሁሉም ሰዎች እንዲሰጥ ፈቅዳለች። ጀርመንና ፈረንሳይን ጨምሮ በርካታ የአውሮፓ ሀገሮች የአስትራዜኒካው ክትባት ከ18 እስከ 64 ዓመት ድረስ ውስጥ ላሉ ብቻ እንዲሰጥ መወሰናቸው ይታወቃል። የፋይዘርና ኦክስፎርዱ ክትባት ደቡብ አፍሪካ ውስጥ የተከሰተውን የተለየ የኮሮና ቫይረስ ዝርያ የመከላከል አቅሙ ደካማ ነው የሚል አዲስ ጥናት ተከትሎ ሀገሪቱ ክትባቱ ለዜጎች እንዳይሰጥ ይከልክላለች ይህም በክትባቱ ዙሪያ አዲስ ጥርጣሬን ቀስቅሷል። በጋና ፓርላማ አባላትና ሰራተኞች ዘንድ የኮሮና ቫይረስ ከተዛመተ በኋላ ምክር ቤቱ አብዛኛውን የስራ እንቅስቃሴውን ለሶስት ሳምንታት መዝጋቱ ተገልጿል። ትናንት የምክር ቤቱ አፈ ጉባኤ አልባን ባግቢን በሰጡት መግለጫ ከ275 የፓርላማው አባላት 17ቱ ለቫይረሱ እንደተጋለጡ አመላክተዋል። ከአምስት መቶ የፓርላማው ሰራተኞች መካከል 151ዱን ቫይረሱ እንደያዛቸው አክለው ተናግረዋል። ሀብታሙ ስዩምን ላጫጭር ዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ቀይደን ገረመ ነኝ። ለዕለቱ ወዳዘጋጀ ነው አብይ ርዕስ እንሻገራለን። የአስራ ሁለተኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ እስረኞች ይፈቱ የሚሉ ጥያቄዎችን ይዘው በኦሮሚያ ክልል የአቤሎና ሻሸመኔ ከተሞች ውስጥ በትላንትናው እለት የተወሰኑ ተማሪዎች ሰልፍ ወጥተዋል። የአቤሎ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ሰው ህይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ እርምጃው ተመጣጣኝ ነበር ብለዋል። ዝርዝሩን ሙክታር እንደሚከተል ያቀርበዋል። የአቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ አንድ ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የ12ተኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይለ እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል መጀመሪያ ወደ መቶ ሀምሳ የሚሆኑ ተማሪዎች ሰልፍ ሲወጡ ወደ ሰላሳ የሚጠጉ ፖሊሶች መጥተው በድብደባ በተኗቸው አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል ሟቹ ገልመደበሶ ጠደቻ ይባላል ሰልፉ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት። ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት። ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ ዲዳ፣ ጎዳና ገልገሎ፣ ሁቃ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ፤ በግምት ከስልሳ እስከ ሰባ ይሆናሉ። እኛ ሰልፉን የወጣንበት ምክንያት የአስራ ሁለተኛ ክፍል ፈተና በጊዜ እንዲሰጠንና መንግሥት ስለ ጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪዮ የገለጸው ሰው እንዲህ ብሏል። ትላንት ሻሸመኔ ላይ ሰላማዊ ሰልፍ አቶ ጀዋር መሀመድ፣ አምዛ ቦረና፣ በቀለ ገርባ ይፈቱ የሚል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደርሰዋል። ከዛ ሰልፉ ተበታትነዋል። ሰልፉ ከየት ተነስቶ ነበር ወዴት የሚሄደው? ሰልፉ ከትምህርት ቤት ነው የጀመርነው፣ አደባባይ አካባቢ ነው የጀመርነው ነው። ከዛ ግራንድ ሮያል መባለው እዛ ስንደርስ ነው ፖሊሶች የመጡ በባጃጅ ነው የመጡት። ከዛ ሱክስ ጀመሩና እና ተማሪዎቹ ተበታተኑ። ምን ያህል ሄደዋል ማለት ነው? በግምት ቢያንስ ሶስት መቶ ሜትር ይሆናል። ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው? ብዙ ተማሪ ናቸው። ወደ አራት መቶ ምደርስ ተማሪዎች ናቸው። ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው? ተማሪዎች ላይ ሱ ጀመሩ እና ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት ሳሲሆና ብዙ ሴቶች ነው የተያዙት ወደ ዜሮ አስር እንትን ፖሊስ ጣቢያ ነው ያደረሱት። ማነው ሰልፍ እየጠራ ብሎ ንገሩን ተብሎ በጣም ነው ጉዳት ያደረሱት፣ ብዙ በአብዛኛው ሴቶች ላይ። ወደ ፖሊስ ጣቢያ ተወሰዱ ያልካቸው ሰዎች ስንት ይሆናሉ? ወደ ሰላሳ ምጠጉ ተማሪዎች ናቸው የተያዙት፣ እስካሁን አልተፈቱም። እና አሁንም አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት፣ እንትን መዛራ ይዞ ማለት ነው። በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልዕኮ በመያዝ የወጡ መሆኑን ጠቅሰው፣ ትምህርት ቤቶች የፖለቲካ ሳይሆን የዕውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል። አቅመ ቢሶችን አቅመ ደካሞችን እንዳይበዘብዙ እንዳያጠፉ፣ ህይወታቸው እንዲበረሳቸው እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን መወጣቱን ይቀጥላል። ሊቀጥሉበት ይገባል። በተለይ በያቤሎ በተደረገው ተቃውሞ በሰው ሕይወት ላይም አደጋ መድረሱን ሰውም መገደሉን የተነገረው ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ በያቤሎ አካባቢ አንድ የሁለተኛ ማስተማሪ ከትምህርት ቤቱ ከዩኒቨርሲቲው ዊዝድራውን ሞልቶ ወደ አካባቢ የተመለሰ ተማሪ ጉዳት ደርሶበታል። ተማሪው ላይ ጉዳት የደረሰው በጦር መሳሪያ ሳይሆን በነበረው ከፖሊስ ጋር በነበረው ፍጥጫ የእጅ ለእጅ ተያይዞ ነው የተጎዳው። የሞተው ማለት ነው ወይ? ምን አይነት ጉዳት? አንድ ሰው የተጎዳ ማለት የሞተው ነው። እንግዲህ ከዛ በተለየ የደረሰ ሌላ አ እሱም ከፖሊስ ጋር በገጠመው ግብ ግብ ነው ችግር የደረሰበት። ፖሊሱም ደርሶበት ሐኪም ቤት ነው ያለው። የተወሰደው እርምጃ ሚዛናዊ ነው አይደለም የሚለውን ከዚህ አንጻር መገምገም ይቻላል። ሌላኛው በሰልፍ ውስጥ የነበሩት ህግን ለማስከበር አንጻር የተወሰኑ ሰዎች ቁርጡር ስን ሊውሉ ይችላሉ። መንግስት ህግና ስርአትን የማስከበር ኃላፊነት አለበት። ዋና ተግባሩም እሱ ነው። ሁለተኛ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎችን አይሻም ማየት አይፈልግም ሶስተኛ ደረጃ ትምህርት ቤቶች የእውቀት ግብይት ስርዓት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጽንፈኛ ሀይል ተሳስቦ ያዋጣኛል ብሎ የእሱን ታሪኮ ሊያስፈጽሙ የሚችሉ ሀይሎችን ያስተባብሮ የነጌው እውቀቱን የነጌ ብቃቱን የነጌ ተፋውን ለማጥፋት የሚ የሚሞክሩ ኃይሎችን ያለ ምንም ምህረት የሚታገለው መሆኑን ሁለችንገለው ይገባናል። ሰልፎቹን ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ሕዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና፣ ትምክተኞች በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ኢትዮጵያ ውስጥ ባለፉት ሶስት ዓመታት በተከሰቱ ግጭቶች ሳቢያ ህዝቦች ሀብት ንብረታቸውን በመተው ከመኖሪያ ቀያቸው ተፈናቅለዋል። ብዙዎችም ሕይወታቸው አልፏል። ሴቶችም መደፈራቸው ተሰምቷል። ሴታዊት የፆታ ንቅናቄ በሴቶችና ልጆች ላይ የሚደርሱ ፆታዊ ጥቃትን በተመለከተ ባለፈው ቅዳሜ ዕለት ውይይት ያደረገ ሲሆን ውይይቱን በተመለከተ ከሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራን አነጋግሬ ያሰናዳት وأن لم يكتلوا بقرب اللات روحل. የሴታዊት ንቅናቄ ባለፈው ቅዳሜ የተለያዩ ባለድርሻ አካላት በተገኙበት ግጭት በሴቶችና በልጃገረዶች ላይ የሚያሳድረውን ጫና በተመለከተ ውይይት አድርጓል። በውይይቱ ላይም ባለፉት ሶስት ዓመታት በሀገሪቱ የተፈጠሩ ግጭቶች በሴቶች ላይ ስላሳደሩት ተጽዕኖ በተመለከተ በኬር ኢትዮጵያ የተዘጋጀ ጥናታዊ ጽሑፍ ቀርቧል። ጥናቱን ተመርኩዞም ውይይት የተደረገ ሲሆን በአጠቃላይ አሁን ላይ መደረግ ስላለባቸው እንቅስቃሴዎችና በዘላቂነት መነሳት ስለሚገባቸው ያላቸው ጥያቄዎችም የተለያዩ ሀሳቦች ተንሸራሽረዋል። የሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራ በተለያዩ የግጭት ቀጠናዎች ስለሚሰሙ የሴቶች ጥቃት በጥቂቱ እንደዚህ ያስረዳሉ። ነገሩን ከሚያውቁት እኛ ሶሻል ሚዲያ ላይ ዝም ብለን ቁጭ ብለን ከምናወራው እነዚህን አካባቢዎች ሄደው ካዩት ባለሙያዎች መስማት የሚጠቅመው ለዚህ ነው። ስለዚህ ጉዳይ ስለ ግጭቶች ጉዳይ ብለን ነው ስብሰባ የጠራ ነው። ባለፈው ቅዳሜ ጥሩ ሄደ ብለን እናስባለን እና ማንኛውም ሴት መጎዳት የለባትም፣ ማንኛውም ሴት መደፈር የለባትም። ግን ሁሉም አካባቢ ያለው ተመሳሳይ ፓተርን ነው ያለው ያው የጥቃት አንዱ ክት ሴቶችን መጉዳት ስለሆነ የጥቃት ውስጥ ሁልጊዜ ያለ ነገር ነው፣ እና ሰው ሲፈናቀል ብዙ ጊዜ በወንዱ ነው የሚቆጠረው። ባወራ ነው አይደል የሚባለው። እና እርዳታም ሲመጣ ሁል ጊዜ ለወንዱ ነው የሚሰጠው። ብዙ ጊዜ ብዙ ኮሚኒቲዎች ውስጥ ያለው ግን አንድ ወንድ ሶስት፣ አራት፣ አምስት ሚስት ሊኖረው ይችላል። ሁሉም ሚስቶች ልጆች ይኖሯቸዋል። በየቦታው ተከፋፍለው ነው ያሉት እና ብዙ ጊዜ በወንድ ፎከስድ የሆነ እርዳታ ምስ ያደርጋል ምክንያቱም እሱ የሚሰጠውን እርዳታ ለአንድ ሚስት ብቻ ነው ሊሰጠ የሚችለው እንደ አንድ ቤተሰብ የሚታሰበው እሱ ስለሆነ ይሄ ብዙ ጊዜ ከድሮ የምናየው ነገር ነው። ኢትዮጵያን ነባራዊ ሁኔታ አብዛኛው ሰው አንድ ወንድና አንድ ሴት ብቻ በትዳር እንደማይኖሩ የሚዘናጋ ነው። በተለይ በገጠር አካባቢ በመደር ስለሆነ ማለት ነው። ሁለተኛ በስደት ጊዜ ግጭት ሲመጣ፣ ያው ብዙ ጊዜ ማስጠንቀቂያ የለም፣ ከልጆቻቸውን አቅፈው ነው የሚወጡትና አንዲት ሴት ልክ እንደወጣች የወር አበባዋ ሊመጣ ይችላል። የወር አበባዋን መጠበቂያ መንገድ የላትም የምታጠባ ሴት ልትኖር ትችላለች። እርጉዝ ሴት እና በአሁን በትግራይ ግጭት ብዙ ጊዜ እየሰማን ያለ ነው ሴቶች መንገድ ላይ ሲወልዱ የሚለው ነው። ወደ ሱዳን ሲሄዱ ግጭቱ ልክ እንደተጀመረ በሁለተኛው፣ በሶስት ቀን በሶስተኛው ቀን የሰማ ነው። ምክንያቱም የሴቶች ጥያቄ ጊዜ የሚሰጥ አይደለም። አንዲት ነፍሰ ጡር ሴት ጦርነቱን አስባ አይደለም መውለጃዋን የምታቅደው ሳነብ ነበር። የሮይተርስ ሪፖርት ሽሬ ሆስፒታል በጣም ችግር ከመድረሱ የተነሳ ሴቶች ራሳቸው ነው የሚያዋሉበት። በቃ በራሳቸው እየወለዱ ነው እና ሀያ ሰላሳ ሴቶች እዛው የወለዱ አሉ የሚል እያነበኩ ነበረ። እና እንግዲህ መቼስ ጦርነት ታስቦ አይደረግም። ግን ግጭት ሴቶችን የሚጎዳበት መንገድ ሊታወስ ይገባዋል። የሚያጠቡ ሴቶች እርዳታ ያስፈልጋቸዋል። የሚያጠቡበት ቦታ ያስፈልጋቸዋል። ምግብ ያስፈልጋቸዋል። በአሮሲ በነበረው ግጭት ወደ አዳማ መጥተው መውሳድ የሚባለው ድርጅት እዛ መጠለያ ያድርገው ነበርና፣ እዛ ወልዳ በቃ ወለል ላይ አቅፋ ነበር የምትተኛው። እና ይሄ ነው ብዙ ጊዜ የሴቶች ችግር ተመሳሳይ ይመስለናል፣ ግን የሴቶች የሚሸከሙት አይነት ጉዳት በአይነቱ ይለያል። እና ያው በጣም የሚከፋው ደግሞ አሁን ለምሳሌ ወለጋ ውስጥ ከመተከል ተፈናቅለው የመጣ አንድ ኮሚኒቲ ውስጥ ብዙ የከፋ ነገር ስንሰማ ነበረ። ልጆቻቸው ፊት ለፊታቸው የተገደለባቸው ሴቶች በቃ ያለው ትሮማ መናገር እስከማይችሉ ድረስ መስመድፈር አለ። ምንም የመድፈር ጥሩ የለም። ግን ደግሞ በአይነቱም በቃ ለመስማት የሚከብድ አይነት አስገድዶ መድፈር ነው። ብዙ ቦታዎች የሰማ ነው። በትግራይ ክልል ያለውን የሴቶችና ሕጻናት ችግርን በተመለከተ እስካሁን ድረስ በቂ መረጃ እንዳልነበረ የሚጠቅሱት ዶክተር ስን ተፈራ አሁን ላይ እየወጡ ያሉ መረጃዎችም መጠነ ሰፊ የሆነ ጉዳት መድረሱን እያመላከቱ መሆናቸውን ገልጸው ከዚህ ቀደም በተለያዩ ቦታ የነበሩ ግጭቶች ላይ ተመሳሳይና ተቀራራቢ ጥቃቶች በሴቶች ላይ ደርሷል ይላሉ። ትንሽ ይከብዳል። እኛም ትንሽ ተወቅሰንበታል። ስለ ትግራይ በቂ አልጨኋችሁም የሚለው ግን በቂ መረጃም ስላልነበረ ነው። አሁን ገና ነው፣ የእርዳታ ድርጅቶች በዚህ ሳምንት ነው ለመሄድ እየተዘጋጁ ያሉት። ለእኛ ክፍት አይደለም፣ ያም ዝግ ነው። ከእርዳታ ድርጅቶችም የምንሰማው ዝግ ነው። ስለዚህ እኛ ትኩረት እያደረግን ያለነው ተበዳዮች ራሳቸው ደረሰብን የሚሉ ሰዎች ምንድን ነው የሚሉትን ለመስማት ነው የምንሞክረው። ይሄን ስል ደግሞ የመንግሥትን አካል ወይም ተቃ የመደገፍ ነገር ሳይሆን ሴቶች ላይ መደገፍ ጉዳይ ነው። ምንድን ነው ሴቶች ላይ እየደረሰ ያለው? የሴቶች መደፈር የትም ቦታ ያለ ነገር ነው። ስለዚህ ትግራይም እንደሚኖር እናውቃለን። ምክንያቱም ከጥቃት ጋር ግን እንዳልኩች በጥናት የተደገፈ ነገር ማግኘት እስካሁን ከብዶናል። ነገር ግን የተባበሩት መንግስታት ልዩ ልዑክ በጾታዊ ጥቃት ዙሪያ እሳቸው ያወጡት ላይ የሰማ ናቸው ሪፖርቶች ብለው ገለጹት አለ ሰኖኛ መድገብ የምችለው በተለይ ቤተሰቦች የራሳቸውን የቤተሰብ አካል እንግዲህ እህት፣ ወንድም፣ ልጅ ሊሆን ይችላል ግን እንዲደፍሩ እንደሚገደዱ ሪፖርት ደርሶናል እና ይሄ ነገር በጣም አሳስቦናል ብለው ሪፖርት አውጥተዋል፣ ባለፈው ሳምንት ወይም ከዛ ሳምንት በፊት ነኛም። ይሄን እንደ አንድ ግባት የተጠቀምነው ነገር ነው። ያም ሆነ ይሄ ሴቶች በተለየ ሁኔታ ከማንም በላይ እየተጎዱ እንደሆነ እናየውም የምናውቀው ነው። ያው የጦርነት ባህሪ ስለሆነ ማለት ነው። የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማናል። ያኔ የተጀመረ ይመስለናል። እነዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት። ግን በተቻለ መጠን እነዚህ ነገሮች በተለይ የጾታ እይታ ሲጨመርበት እየተሻሻሉ እንደሚመጡ ተስፋ እናደርጋለን። የውይይቱ ተሳታፊዎች እርዳታ አሰጣጥን ጨምሮ በግጭት ወቅት ለሴቶችና ልጃገረዶች ልዩ ትኩረት እንደሚያስፈልግ ስምምነት ላይ የደረሱ ሲሆን በአጠቃላይም በዘላቂነት የስነ ልቦና ጠባሳና ቱራማ እንዳይፈጠርም አትኩሮት ተሰጥቶት ሊሰራበት እንደሚገባ ይጠቁማሉ በተለይ ዙሪያ በቀዳሚም ስብሰባ ያወራ ነው ነገር እንደውም አንድ ተሳታፊ ወይ ምናለች፣ ለምሳሌ ልክ አንድ ግጭት ኖሮ ወዲያው ቶሎ ብለን የምንቸኩለው የወደቁ ፎቆችን ለማንሳት፣ በቃ ሲስተሞችን ለማስተካከል ነው አይደለም። ልጆች ከትምህርት ቤት ከወጡ ወደ ትምህርት ቤት እንዲመለሱ እሱ ላይ ነው ፎከስ የምናደርገው። ግን ስነ ልቦናን በተለይ የህጻናትን ስነ ልቦና የመደገፍ የማስተካከል ነገር እንደዛ ቢለፋበት ትንሽ ለውጥ ይኖር ነበረ። ሰው ፊት ለፊታቸው እየተገደለ አሁን እንዳልኩሽ በህይወትና በሞት ዙሪያ ላለ ህብረተሰብ ስለ ስነ ልቦና ድጋፍ ማውራትም በጣም ይርቃል እና አንድ የተጎዳ ትውልድ እየተፈጠረ እንደሆነ ምንም ጥያቄ የለውም። ግን ብዙ ጊዜ ደግሞ ኮሚኒቲዎች ላይ የሚያጽናናኝ ምንድን ነው አብሮ የኖሩ ህብረተሰቦች ናቸው እነዚህ እና ብዙ ጊዜ ባህላዊ የሆነ ትውፊታዊ የሆኑ የመታረቂያ ሜካኒዝሞች አሉ በማድረቂያ የመካሻ ሜካኒዝሞች አሉና፣ በቃ ሁልጊዜ ተስፋዬ ይሄ ነው። ምክንያቱም የሆነ መሰረት መሰራት አለበት። መንግስት እርዳታ ብሎ ነገሮች ከኤንጆ ለምነው የሚልከው ነገር አለ። አሁን ግን ከመጀመሪያውም የተመካከለ ይመስለኛል። እንደምንሰማው እኛ ቀጥታ እርዳታ መስጠት ውስጥ መሳተፍ አንችልም። በጣም ትንሽ ስለሆነ አቅሙም ስለሌለ ንሰዎችን እንደምንሰማው፣ ትንሽ እየተሻሻለ ያለ ነገር አለ የሚለው ነው። የንጽህና መጠበቂያ ላይም መጠንቀቅ ያለብን በዛ ባህል የሚጠቀሙበት ነገር መሆን አለበት። ድርጅት ይመጣና በቅንነት የህብረተሰብ ማይጠቀምበትን ነገር በትኖ ይሄዳል። ያው ሞኔታይዝ ይደረጋል፣ ወዲያው ይሸጣል። ሁልጊዜ መጠየቅ አለብን። ሰዎች ስናናገር የሚያስፈልገውን ነገር እንረዳለን። ይሄ ማለት ኦፍ ኮርስ የመንግስት የመንግስት ኃላፊነት ይጠይቃል። ይሄን ቦታ ለመሄድና ና ለእርዳታ ለለጋሽ ድርጅቶች ደግሞ ክፍት መሆን ያስፈልጋል። የሴታዊት ንቅናቄ በግጭት ጊዜ ለሚፈጸሙ ጾታዊ ጥቃቶች ገለልተኛ አካላት ምርመራ እንዲያደርጉ በግጭት ቀጠና ውስጥም ለተፈናቃዮች ና ለሀገር ውስጥ ስደተኛ ሴቶች ጥበቃ ቅድሚያ እንዲሰጥ በግጭቶች ሳቢያ የሚፈጸሙ ጾታዊ ጥቃቶችም በገለልተኛ አካላት ምርመራ እንዲደረግባቸው ና አጥቂዎችም ለፍርድ እንዲቀርቡ እስከ የካቲት 12 2013 ዓ ም ድረስ የሚቆይ የድረገጽ ገጽ የፊርማ ማሰባሰብ መርሃ ግብር እያካሄዱ ይገኛሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዶክተር ስህን ተፈራን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪይን ነው። በኮቪድ-19 ምክንያት እነዚህን ፕሮግራሞች የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ደግሞ ከኢትዮጵያ ወጣ እንበልና ወደ ደቡብ አፍሪካ እንዝለቅ። በደቡብ አፍሪካ እርቀው በሚገኙ ስፍራዎች ኮቪድ-19 ን የሚመለከቱ መልእክቶችን ለማስተላለፍ ድሮኖች ወይም አናሳ ጠያራዎች በስራ ላይ ውለዋል። በአካባቢ ቋንቋዎች የሚሰራጩት የጥንቃቄ መልእክቶችም ማህበረሰቦችን እየጠቀሙ እንደሆነ ተሰምቷል። የማሪዝ ደ ኢክላርክን ዘገባ ሀብታም ስዩም እንደሚከተለው ያስደምጠናል። ኮቪድ-19 ደቡብ አፍሪካ ውስጥ ብዙ ነገሮችን ለውጠዋል። በደቡብ አፍሪካ ሰሜናዊ የሊምፖፖ አውራጃ በሚገኘው የታላቁ ታዛኒን ወረዳ ስለ ገዳዩ ቫይረስ መልእክት የሚያስተላልፉት ከንቲባ ድምጻቸው የሚመጣው በሰማይ ላይ ከሚበሩት ሰው አልባ አናሳ ጠያራዎች ወይንም ድሮኖች ነው። በወረዳው ሶስት ብቻ ሆስፒታሎች እንደመኖራቸው መጠነ ሰፊ የኮሮና ቫይረስ መከላከያ እርምጃዎች ያስፈልጋሉ ይላሉ ከንቲባ ማሪፔ ማንጌና። ሁሉም ሰዎች ላይ መድረስ ችለናል። ድሮኖች ሲበሩ በማህበረሰቦች መኖሪያ በላይ ሲንሳፈፉ ቀልብ ይሰርቃሉ፣ የሰዎችን ትኩረት ይወስዳሉ። ሰዎች ለመስማት እየተነገረ ያለው መልእክት ስለምን እንደሆነ ለማዳመጥ ፍላጎት ያድርባቸዋል። ፈቃድ የተሰጠው የድሮን አገልግሎት ሰጪ ድርጅት የኮሮና ቫይረስ በእጅጉ በተስፋፋባቸው ስፍራዎች መልእክቶቹ እንዲሰራጩ እያደረገ ነው። አገልግሎቱ በደቡብ አፍሪካ ፖሊስ አቅጣጫን፣ ከወረዳው የኮቪድ-19 ኮሚቴ ደግሞ የመርህ እገዛ ያገኛል። ታላቁ የታንዚኑ ወረዳ ብቸኛው ከቲሶ አቪዬሽን አገልግሎት ድሮኖችን ለመጠቀም የፈቀደ እንደሆነ የድርጅቱ ኃላፊ ጃክ ሽሉባና ይናገራሉ። ለዚህ አገልግሎት ከፍተኛ መጠን ያለው ገንዘብ እንደምንጠይቅ ነበር የሚያስቡት። አንዳንዶቹ ደግሞ ከዚህ ይልቅ ለምን ውሃ አታቀርቡልንም ሲሉ ሊጠይቁም ይችላሉ። የቴክኖሎጂ ወጪና ይህን ከመሰለው አገልግሎት የሚገኘውን ጥቅም ዋጋ የሚመጣጠን እርምጃ ነው። ድሮኖች ለአፍሪካ የገጠር አካባቢዎች ለመሰል ዓላማዎች የተመቹ ናቸው። የዚህ ምክንያቱ ደግሞ ከሚወጣባቸው ወጪ በላይ ጥቅም ስለሚሰጡ መሆኑን የደቡብ አፍሪካ ሰው አልባ ጠያራዎች ስርዓት ፌዴሬሽን ሊቀመንበር ሳም ተዋላ ይናገራሉ። ከሌሎች የዓለም አካባቢዎች ወይንም ሀገራት ይልቅ ድሮኖች የተሻለ ጥቅም ሊሰጡ የሚችሉት አፍሪካ ውስጥ ነው። የዚህ ምክንያቱ ደግሞ የሚገጥሙን የተለዩ ተግዳሮቶች በመሆናቸው። ወጪን ወደ መሰሉ ጉዳዮች ስንመጣ ደግሞ ድሮኖች ተጨማሪ ጥቅም አላቸው። ድሮኖች ሰዎችን ስልታዊ በሆነ መንገድ ለማስቀመጥ የሚያስችለውን መልካም ዕድል ይሰጣሉ። ስለ ኮቪድ-19 እየተሰራጨ የሚገኘው መልዕክት የታዛኒን ወረዳን እየጠቀመ እንደሆነ የአካባቢው ጋዜጠኛ ጆ ድሬር ያስረዳል እንዳገዘ አምናለሁ። እነዚህ ድሮኖች መልእክቶቹን ባያሰራጩ ኖሮ በራቁ ስፍራዎች የሚገኙት ሰዎች ስለ በሽታው ማወቅ አይችሉም ነበር። እስካሁን ድረስ በታላቁ የታዛኒን ወረዳ በኮሮና ቫይረስ የተያዘው አንድ ሰው ብቻ ነው። Cheers. Yeah, yeah. ዝግጅታችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የጋቢና ቪኦኤ ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። በፕሮግራም አርትቱ ሰለሞን አባተ፣ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። እናንተም አብራችሁን ስለነበራችሁ እያመሰገንን በነገው ምሽት እስከምንገናኝ ድረስ than devil.